ወታደሩ የማን ነው? ለአገሩ ሕይወቱን እስከ መሠዋት የተሰለፈ ዜጋ ማንነትና ያገለገለበት ሥርዓት የሚታዩባቸው የለየ ቅልም መነጽሮች ይህን ጥያቄ ያጫረ መድረክ ነው የጀግኖች ቀን። የአምሳ ልቃ ገረመው ኃይለማርያም ታናሽ ወንድም ገንሜ ኃይለ ማርያም ወደ መድረኩ ወደ አዳራሹ ሁሉ የጦርነት እሳት ተርፈው በሕይወት የሚገኙትን በሕይወት እያሉ አለን። አረሳናችሁ እንኮራባችኋለን ብለን መመስከር፣ ስማቸውንና ታሪካቸውን ከፍ ከፍ ማድረግ ሌላው ተግባራችን ነው። ይህ ደግሞ በሰፊው ተቀባይነት ማግኘት የሚገባው የብሔራዊ ባህላችን አካል መሆን ያለበት እንደሆን ማስገንዘብ እንወዳለን። በዚህ ምሽት በምናከብረው የኢትዮጵያ ጀግኖች ክብረ በዓል ላይ ተሸላሚ እንግዶቻችን ለኢትዮጵያ ብሔራዊ አንድነትና ነጻነት ከፍተኛ ጀግንነትን ካስመዘገቡ በብዙ ሺህ ከሚቆጠሩ የኢትዮጵያ ጀግኖች መካከል ሲሆኑ እነሱም አንደኛ ሜጀር ጀነራል መስፍን ገብረቃል፣ ሁለተኛ ሜጀር ጀነራል መርዳሳ ለሊሳ፣ ሦስተኛ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ አራተኛ ኮሎኔል ብርሃኑ ውብነት፣ አምስተኛ ኮሎኔል ካሳ ገብረ ማርያም በህይወት ያሌሉ፣ ስድስተኛ ሀምሳ አለቃ ገረመው ሀይለማርያም በህይወት ያሌሉ፣ ሰባተኛ በምጽዋው ጦርነት ለተሰዉ መላው የቀድሞው ኢትዮጵያ ባህር ኃይል አባላት መሆናቸውን ስገልጽ ከፍተኛ ደስታ ይሰማኛል። አዲስ ዓመት ዋዜማ እዚህ ዋሽንግተን ዲሲ ውስጥ የተካሄደ የምስጋና ሥነ ሥርዓት ነው። አሁን ቀደም ብለን በመግቢያችን እንዳስተዋወቅ ነው ከዘንድሮ የጀግኖች ቀን ተሸላሚዎችና ከሸላሚዎቻቸው ወይም ከአክባሪዎቻቸው ጋር እንወያያለን። ቀደም ሲል አድማጮች እንደገለጽነው፣ አሉላ ይሄ ዝግጅት እኔም አንተም የተገኘንበት ነው። የቀድሞ የጦር መኮንኖች ናቸው። ሜጀር ጄኔራል መርዳሳ ሌሊሳን የኢትዮጵያዊነቴ ትውስታ የሚል ወደ አራት መቶ ሰባ ገጽ ያለው መጽሐፍ ባለፈው ነሐሴ ሁለት ሺህ ስምንት አሳትመው አውጥተዋል። አንዱ ተሸላሚ ወይም ተከባሪ እርሳቸው ነበሩ። ይሰሙናል ጄኔራል? በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን እናንተ እንደት ናቸው እንኳን ደስ ያለ ሌሎቹን እንግዶች እናስተዋውቀውት እሺ ይቀበላለሁ እንኳን አብሮ ደስ አለን ብርጋዴር ጀኔራል አሸናፊ ገብረ ጻድቅ ሌላው የዘንድሮ ተሸላሚ ናቸው ጀኔራል አሸናፊ እርስዎም እንኳን ደስ ያለዎት አመሰግናለሁ በጣም ሌላ እንግዳችን አዲሱ የዚህ ፕሮግራም አስተባባሪ ለሀገራቸው ህይወታቸውን የሰዉ ወይም የተለየ ጀግንነት ተግባር የፈጸሙ የኢትዮጵያ ጀግኖች በሚል የጀግኖች ቀን ሰይመው በሚንቀሳቀሱት ማህበር ውስጥ ቀዳሚውን የአስተባባሪነት ስራ የያዙት አቶ ብርሃኑ ወልደስላሴ ናቸው። እንኳን ደህና መጡ። እርስዎም እንኳን ደህና ቆየን። ጀነራል መርዳሳ መስመር ላይ ናቸው። ተዋውቃቸኋል። ሁለታችሁም ሰላም ብለናል። ጀነራል መርዳሳ፣ ጀነራል አሸናፊ፣ ጀነራል መርዳሳ ነኝ። እንደምን አለ ደህና ነው ወይ? ደህና ነኝ ጌታዬ። ላይ ፈልጌ ነበር። ያው እንግዲህ በአጋጣሚ አልተገናኘንም። እንኳን አሁን ደግሞ ድምጽህን ሰማሁ ደስ ብሎኛል። እሺ ደስ ብሎኛል። እግዚአብሔር ያለበት ቀን እንገናኛለን። አሜን። ሰላም ጌታዬ እንደምን አሉ? ብርሃኑ ነኝ። ተላስጥግነት ብርሃኑ እንድጻድቅ እኔም ሰላም እላለሁ። እንደምን አሉ? መልካም እንግዲህ አዲሱ ለሀገራቸው በረጅም ዘመን አገልግሎት ያደረጉ የጦር መኮንኖችን ነው ያቀረብ ነው። የዚያን እውቅና ሰጪ ወይም የአክብሮት ስነ ስርአቱን ያካሄደው ቡድን የጀግኖች ቀን በሚል ቀደም ብለን የጠቆምነው ይህን ስርአት የሚያካሄደው ቡድን ነው እና ፈጥነን ወደ ጄኔራል መርዳሳ እንድንሄድ እንዴት ለዚህ ሽልማት እንዳበቃቸዋቸው ባጭሩ ይግለጹ፣ አቶ ብርሃኑ። ጥሩ ነው እንግዲህ የጀግኖች ቀን ለሶስት ተከታታይ ዓመታት አዘጋጅተን ነበር ከቱ ታውዘንድ ኤይት እስከ ቱ ታውዘንድ ቴን በአጋጣሚ ለተወሰኑ ጊዜ ተቋርጦ ነበር። አሁን ደግሞ ችግሮቹን ሁሉ አስወግደን ለመስከረም ስምንት ሁለት ሺ አስር አድርገን ነበረ እና የጀመርነው ስድስት የአገር ባለውለታ መኮንኖችን የቤታችሞችን አካተን ነበረ። በተጨማሪ የኔቪ በአጠቃላይ ኔቪ ሰራዊት ለሀገራቸው መስዋዕትነት የከፈሉትን ያከበር ነው። በስም ለመጥቀስ ያህል የመጀመሪያው ሜጀር ጀነራል መስፍን ገብረ ቃልን፣ ሜጀር ጀነራል መርዳሳ ለሊሳ፣ ብሪጋዴድ ጀነራል አሸናፊ ገብረ ጻዲቅን፣ ኮሎኔል ካሳ ገብረ ማርያም፣ በህይወት የሌሉ በናቅፋ የተሰዉ ኮሎኔል ብርሃኑ ውብነህ የርሀይል በምስራቁ ጦርነት ትልቅ ስራ የሰሩ ሀምሳ አለቃ ገረመው ሀብርተ ማርያምን በናቅፋ የተሰዋ እና የመጨረሻ ኢትዮጵያ ቀ ባህር በምጽዋው ጦርነት ህይወታቸውን መስዋዕት ያደረጉት ለሀገራቸው አንድነት እና እነሱን ጠቅላላ ነበር ያከበር ነው። ጀነራል ይሰሙናል እርስዎም እንግዲህ አንዱ ተከባሪ ተሸላሚ ነበሩና እርስዎ የተሰማሁትን ስሜት አብረው ይገልጹልናል። አዲስ ስለጻፉት መጽሐፍም ጥቂት እናወራለን። የኢትዮጵያዊነቴ ትውስታ ብለው እዚህ እንዳሉ በስልክ አግኝተነዎት ነበረ። በበዓሉ ላይ ሊገኙ ያልቻሉት በቤተሰብ እክል ምክንያት ወደ አዲስ አበባ ቶሎ በመሄደው ነው። የሄዱበት ጉዳይ ሰላም ሆነ ወይ? ስለ ሽልማቱስ ምን ይሰማዎታል? ቤተሰብ በተከፈተው ጉዳይ ለህይወቷ ደህና ነች። ስኳር በሽተኛ በመሆኗ የበሽታው ጸባይ ነው ቶሎ ብሎ የወገድ አይደለም። ይሄ እንዳለ ሆኖ እናንተ ስለ ሀገራችን ለኢትዮጵያ ብላችሁ እኛን አስባችሁ በማድረጋችሁ እግዚአብሔር ሁለታዊ ካብልላችሁ ወደ በኩል ደስ ብሎኛል በግለሰብ ደረጃ በከፍተኛ ደስ ብሎኛል። እርግጥ በሕይወት እኛ በምሳሌነት የሚሸለም እንጂ ይህ ሽልማት በሕይወትም እንደሌሉት ለጠቅላላው ሰራዊታችን ለሀገራችን መስዋዕትነት የከፈሉትን ሰዎች ሁሉ የሚወክል ይመስለኛል እና በዚህ አይነት አንጻፊያ በጣም ደስ ይለኛል። እርስዎም በመጽሐፎ እነዚህም ባለውለታ ኢትዮጵያውያን ከተራ ወታደር እስከ ከፍተኛ ማድረግ ያሉትን እያስታወሱ ጥሩ መጽሐፍ አብቅተዋል። የኢትዮጵያዊነት የትውስታ በሚለው ያንን በተመለከተ እንግዲህ ያሉላ በሌላ ጊዜ እያለን አሁን ግን በሽልማቱ ዙሪያ የተሰማቸውን እንዲገልጡልን ነው፣ ምናልባት ጥያቄ ነው። እንደው ቅብብሉ እንዲኖር ያህል አዚህ አጠገባችን ብርጋዴር ጀኔራል አሸናፊ ገብረ ጻዲቅ አሉ። ቀደም ብለን ጠቁመናል። ብርጋዴር ጀኔራል አሸናፊ እንኳን ደስ ያሉት በድጋሚ እንብዛም ያልተለመደ ነው ማለት ይቻላል። የተወሰኑ ኢትዮጵያዊ ድርጅቶች አሉ፣ ለህብረተሰብ፣ ለሀገራቸው የላቀ አስተዋጽኦ ያደረጉ ኢትዮጵያውያንን የሚያከብሩበት የሚሸልሙበት። ለእነ አቶ ብርሃኑ ሶስት ዓመት በተከታታይ አድርገው ተቋርጦ ድጋሚ አድርገዋል። ያን ያህል ብዙ የተለመደ ነው ማለት ያስቸግራልና ለሀገራቸው ያደረጋችሁት ነው ከዚህ ጊዜ በኋላ አስታውሰዋችሁ እናንተን ጠርተው ሲያከብሯችሁ ምን ተሰማዎት? እንዴት ተቀበሉት? አመሰግናለሁ በእርግጥ ለሀገራችን ለሽልማት እንበቃለን ብለን ሳይሆን፣ መቼም ወታደርን የሚያዘጋጀው በተለያየ ሁኔታ በተለያየ ታሪክ ወቅት የሚመጣውን ማንኛውም ለመቋቋም መከላከያ ኃይል ነው፣ ጠላትን እንዲከላከል ነው። በዛ ውስጥ ሁላችንም ተሰልፈን ይህንን አገልግሎት ሰጥተናል። በምስራቁም ሆነ በሰሜኑም ጦርነት እንግዲህ ወታደራዊ አገልግሎት ያገለገልነው ሰዎች ብዙ መስዋዕትነት ተከፍሏል። ብዙ ደግሞ በህይወት የሌሉ ጓደኞቻችን አሉ። እኛ ቅድም ጀነራል መርዳሳ እንደተናገሩት በሕይወት ሆነን ይህን ነገር በማየታችን እኔ በግል በጣም ደስ ብሎኛል። ሌሎችም ጓደኞቼ እንግዲህ እኔን ሲያዩ ሰዎች ከእሱ ጋር ሰርተዋል ብለው ያስታውሷቸዋል። ምናልባትም ይሄ የሽልማት ኮሚቴ እነኚህን ደግሞ ያልታሰቡ ሰዎች እድል ሰጥተው በህይወት ቢኖሩም ባይኖሩም እንግዲህ እንደሚያስታውሷቸው ተስፋ አደርጋለሁ። ስራው በእርግጥ የተሰራው ለሀገራችን ስለሆነ ያለፉትም ሕይወታቸው የተሰዋው እንዲሁ ከንቱ አይደለም። የሀገራችንን ቅርጽ ባለበት ሁኔታ ጠብቀን ነው ነገር የተለወጠው። አንዳንድ ለውይይት የሚጋብዙ ነጥቦች አሉ። በተለይ አሁን ስርዓት ከተቀየረ በኋላ በዚያን ዘመን የነበሩ ውጊያዎች መልካቸው የተለያየም ቢሆን በዚህ ክብር ለእውቅና የበቁ ከወራሪ ኃይል ጋር የተደረገ ውጊያ ውስጥ ከሶማሌ ጦር ጋር የነበረው ውስጥ የተሳተፉም አሉ። ሌላው ደግሞ በሰሜኑ የኢትዮጵያ ክፍል የእርስ በርስ ጦርነትም ስለነበረ በሌላ ጎራ ተሰልፎ የሚዋጉት ዛሬ ወደ ሀይል የመጡት ወገኖች ኢትዮጵያውያንም ስለነበሩ ምናልባት ኤርትራ ኤርትራ የምትባል ሌላ ሀገር ትፈጠር እንጂ ዛሬ አንድ ክፍለ ግዛ ነበረች ነች እና እስኪ በዛ መድረክ ላይ በተነሳው መንፈስ ጀኔራል መርዳሳ የተከታተሉ መሆኑን እርግጠኛ አይደለሁም። ወታደሩንና ስርዓትን የሚለይ መንፈስ ሙሉ ስነስርዓቱ መባል ይቻላል ተነስቶ ነበረ። እንዴት ይመለከቱታል? እናንተ በወታደራዊ ደርግ ስርዓት ውስጥ በወታደራዊ መሪነት አገልግላችኋል። ስርዓቱና አገሩን አንድ ላይ የማየቱን ሁኔታ እንዴት መለየት እንዳለበት ወታደር ምን ማለት እንደሆነ በመድረኩ ተገልጸዋል። እርሶ ቢጀምሩልን። በጣም ጥሩ ጥያቄ ነው። ወታደር የአንድ ፓርቲ ወይም የአንድ አመራር ላይ ያለ አካል የእሱ ንብረት አይደለም። ወታደር የሀገር ንብረት ነው። ያ ማለት ምንድን ነው? ለረጅም ጊዜ ትሬኒንግ ተሰጥቶ ልምድ አካብቶ አገሩን እንዲከላከል የሚመሰረት ነው። በዓለም ዙሪያም ወታደር የሚያገለግለው ህገ መንግስቱን ነው። ህገ መንግሥት ስንል በእኛ ሀገር እንደሚለዋወጠው ሳይሆን በእውነት ከሀገሩ ጋር የተያያዘ ተደርጎ የተቀረጸ ህገ መንግሥት ማለት ነው። ወታደርም ደግሞ አሁን እኔ በደርግ ውስጥ ሰርቻለሁ፣ በንጉሱ ጊዜ ሰርቻለሁ። የደርግ ወታደር ተብሎ ልክ ምንም እንዳልሰራን ሜዳ ላይ መጣሉ ይሄ ትክክል አይደለም። ማንኛውም ወታደር የሰራው ለሀገሩ ስለሆነ በዛው ባገለገለው ሁኔታ ተከብሮ በሀገሩ ሊኖር ይገባዋል እንጂ ስርዓት በተለወጠ ቁጥር ወታደር ደግሞ በዛው አብሮ የሚባረር ወይም የሚጠፋ መሆን የለበትም። ይሄንን ነው የማየው። ወታደር ከስርዓት ጋር ግንኙነት ሊኖረው አይገባም፣ ከሀገሩ ጋር ነው የኢትዮጵያ ወታደር እንጂ፣ የደርግ የወያኔ እንደዚህ መባል የለበትም። መባል ያለበት የኢትዮጵያ ወታደር ነው። ስርዓት ይለወጣል፣ ወታደሩ ግን እዛ ይኖራል። ልምዱንም ለሚቀጥለው እያስተላለፈ የሚሄድበት ሁኔታ ነው ያለው። በቀዳማዊ ኃይለ ሥላሴ የዘመነ ዘመነ መንግስት ታገለግሉ የነበራችሁ የጦር ሰራዊቱ አባላት በቀጥለው ስርዓት ውስጥ የመስራት እድል ኖሯቸዋል። አብዛኞቻችሁ በሌላውም አለም እንደሚታወቀው በአንድ ስርዓት ያገለገለ ስርዓቱ ሲቀየር ከሀይል ጋራ ከትግል ጋራ ከጦርነት ጋር ያልተያያዘ የስልጣን ሽግግር በሚኖርበት ሀገር ዴሞክራሲያዊ ሀገሮች ይበልጡን ብርጋዴር ጄኔራል አሸናፊ ቅድም እንደገለጹት ያን ሁኔታ ነው የምናየውና ያ ልዩነት የቱን ያህል ዛሬ ተቀባይነት አለው? ዛሬ የምናየው ያው የአንድ ጎሳ ልበለው የአንድ ጎሳ ወታደርን ወይንም ለሱ የሚያገለግል አይነት አድርጎ የተቀረጸ ነው። የሀገር ስሜቱም በእውነት በኛ ጊዜ እንደነበረው ያለ አይመስለኝም። ይሄ ትልቅ ልዩነት አለው። ይሄ ትልቅ ልዩነት እንግዲህ በእውነት ሊወገድ የሚገባው ነው። ለሀገሩ ራሱን የሰጠ ወታደር እንጂ ለቡድን የሚሰጥ መሆን የለበትም። እና ፖለቲካ ሌላ ነው፣ ወታደር ሌላ ነው። እና እነኚህ ነገሮች በግልጽ መለየት አለባቸው። እና ይሄ ሁኔታ ነው ለሀገርም የሚጠቅመው። ግን ከፖለቲካ ጋር ወታደር ወደ ወዳ የሚሄድ ከሆነ የሀገሩም ጥበቃ ትክክል አይመጣም። ልምዱም ማን ለማን ያስተላልፋል? ለኢትዮጵያ ከሆነ ግን እኔ ያለኝን ልምድ ለሚቀጥለው ሰው እያስተላለፍኩ ጊዜ ሲደርስ እወጣለሁኝ። እንደዛ ነው የሚሆነው። ስለዚህ የወታደር ልምድ ቀላልም አይደለም። ብዙ ኮስት እና ህይወት ተከፍሎበት የተደረሰበት ነው። እና ይህ ከቡድን ጋር መሄድ ያለበት አይደለም። ለሀገር ነው። ወታደር ማለት የኢትዮጵያ ወታደር ነው። በቃ እኔም እስከዛ የነበርኩት እንደዛ ነው እንጂ የጃንሆይም ወታደር አልነበርኩም፣ የደርግም አልነበርኩም። አሁን ከዚህኛው ጋርም ግንኙነት የለኝም። ሁ እንደሚወታደር ነበርኩ በጣም ደስ የሚል ምሽት ነበረ። አቶ ብርሃኑ ያዘጋጃችሁት በምሽቱ አሉላ አብረን ነበር። ታዲያ እዚያ ሆነ እናንተ እንደውም ሌላ ሰው እንደባለቃለን ብለን ነበር። እዚህ ቃለመጠይቅ ላይ ይሄ የሽልማት ስነ ስርዓት በየዓመቱ ከተካሄደ በኋላ ለተወሰኑ ዓመታት ተቋርጦ ነበር። አንተ በሰጠህ ገለጣ መሰረት ኮሚቴ ውስጥ ያላችሁ ሰዎች ተነጋግራችሁ አስባችሁበት እንደገና ተጀመረ። ለመጀመሩ ደግሞ እንደናንተው በጣም አብሮ የሚተጋው የኪነጥበብ ባለሙያው ታማኝ በየነ ነበርና ይሄ ሲነሳ እንዲህ አይነት የኢትዮጵያ ባለ ውለታዎች ውጭ ወጥተው እፎይ ብሎ በመቀመጫቸው ተከብረው በመጦሪያቸው ነው። ይሄ ያጋጠመው ግን እናንተ በጣም ልትመሰገኑ ይገባል። ለመምረጥ ችግር አይገጥማችሁም? አንዳንዴ መቼም የሁሉ አገልግሎት አንድ አይደለም እና ምን ምን ችግር ይገጥማችሁ ነበር? እንዴት ተወጣችሁት? አዎ፣ ትክክል ነው። ለመምረጥ ችግር አለ። የመምረጡ ሂደት ላይም ትክክለኛ ነው ማድረግ በቅተናል። ግን እነከሌ ያሉ እነከሌ የሚለው ጥያቄ ያስከትላል ግን ከሱ መለስ ያለ ጀግና ደግሞ አካባቢያችን ላይ ካለ ለጅምሩ ይህን እናደረግ። ከዚህ በፊት ግን እንዳደረግ ነው ጥሩ ጥንካሬን በነበረበት ሰዓት ከኢትዮጵያ እነ ጀራል ጃጋማ ኬሎን፣ ጀነራል ካሳይ ጨመዳን፣ ጀነራል ተስፋዬን አምጥተን አክብረናል። በአሁኑ ግን አቅምም አንዳንድ ሁኔታዎችም እንደገና ጅምር ነው ማለት ይቻላል። ለተወሰነ ጊዜ አቋርጠን ስለነበር ና የአመራረጥ ሂደቱ ያንን ይመለከታል። አንድ ሁለተኛ ደግሞ ምንድን ነው ቅድም ጀነራል ለዳሳ የተናገሩት ጥሩ አባባል አለ። አንድን ጀግና ስናከብር ወይም አንድን ጀግና አምጥተን እውቅና ስንሰጥ በዛ ውስጥ ሌሎችን ማየት ይቻላል። ተመሳሳይ መስዋዕትነት ነው የከፈሉትና ሁሉንም ማዳረስ አስቸጋሪ ቢሆንም ጊዜ ካለ ደግሞ የተወሰኑትን ማድረግ እንችላለን። እነኚህ የምንሸልማቸው ጀግኖች ከነኛ ከማንኛውም በላይ ዋናዎቹ ናቸው ብቻ ሳይሆን ከዋናዎቹ አንደኞቹ ናቸው ለማለት ነው። በዛ ጊዜ በዛ ወቅት ኢትዮጵያን ከአዳኑት ውስጥ እነኝህም አንደኛዎቹ ነበር። ከቁንጮዎቹ አንደኛዎቹ ናቸው ለማለት ነው። በዛ ሁኔታ ነው የምናካሂደው። አዲሱ ይሄ እንደውም ሌላ የሚለጥቅ ጥያቄ እንድናነሳ ይጋብዛል። እነኝህን ቀደም ብላችሁ ለእውቅና ያበቃችኋቸውን ሰዎች ስንመለከት፣ በተለይ በመኮንኖቹ በከፍተኛ ማዕረግ በከፍተኛ ኃላፊነት ሰሩ የነበሩት በስራቸው ያሉ ወታደሮቻቸውን የሚወክላሉ ማለት ይቻላል። ወታደራዊ አሰላለፍና ስርዓትን በወጉ አላውቅም፣ ግን እንደምንረዳው በጦር አዛዥነታቸው ብዙ ሺ ተከታዮች ያሏቸው ናቸውና ያን ከግምት ሊያስገባ ይችላል። የማረከኝ ከዚህ ቀደም አሁንም የተመለከትኩት አንድ ነጥብ ላንሳ፣ አያይዤ ከዚህ ቀደም ከታዋቂዎቹ ታላላቅ ጀኔራሎች ጋር አሊ በርኪ የሚባሉ ተራ ወታደር ፈልጋችሁ ባይመጡም ለዚያ ክብርና እውቅና እንዲበቁ ያደረጋችሁትን አስታውሳለሁ። አሁንም በህይወት የሌሉ ሀምሳ አለቃ ገረመው ኃይለማርያምን የበታች መኮንን ለውቅና አብቅታችኋል። ከፍተኛ ቁጥር ያለው ሰራዊት ውስጥ ብዙ ተጋድሎ፣ ምናልባትም ብዙ የጦር አውድማዎች ውስጥ የተሳተፉ ነገር ግን አንድ የሽልማት ድርጅት ከሚያደርገው አንጻር ውሱንነቱ የተረዳችው ይመስላል። ከዛ አንጻር የበታች መኮንኖችንም በዚህ ውስጥ እንዲታወቁ፣ ተራ ወታደሮችንም በስራቸው እንዲከበሩ ማሰቡ እንደው አንድ ጥያቄ ጄኔራል አድማጭ መቼም ምን ሰርተው ነው እኙን ሰው የሸለሟቸው መባሉ አይቀርም። እርስዎም ደግሞ አንድ ሰው መጥቶ ይሄ ሽልማት ይሄ ክብር ይገባኛል ብሎ ያምናሉ? ተብሎ ሊጠይቁ ይችላሉ። እናቶ ብርሃኑ እርግጠኝ መስፈርቱን አሟልተው ዝርዝር አቅርበው እዛም ቀን ተነቦኛ አይተናል። ለአድማጭ ግን እንደው ጎላ ጎላ ያሉ የጦር ሜዳ ግዳጅ የፈጸሙባቸውን በዚህ ቦታ እንዲያደረግ ዋና ዋናውን ሊያነሱልን ይችላሉ። አላበቃም የቀደሙትም ሌሎች ጥያቄዎችን ይዘን ብዙም ድምጻቸው ያልተሰማውን ጄኔራል መርዳሳ ሌሊሳን ጨምረን በሌላ ፕሮግራም እንመለሳለን ለአሁኑ ግን እንግዶቻችን እናመስግን እግዜር ይስጠለን